ጤናና አካባቢ ሁለት ሺህ እንቁላል ይጥላል። ግን ሁለቱም ሺህ እንቁላል ይፈለፈላል ማለት አይደለም። የመሞት ዕድል ያላቸው እንቁላሎች ይኖራሉ። መቶ በመቶ ይፈለፈላሉ ማለት አይቻልም። ዞሮ ዞሮ ግን ሌላ ባህሪም አለው። አቶ ዘብዴዎስ ሰላቶ በእርሻና ተፈጥሮ ሀብት ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ናቸው። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደመሰነበታችሁ በደቡብ ምስራቅና በምዕራብ አፍሪቃ ጸረ ሰብል የሆነ የትል ሰራዊት መዛመት ድርቅ ካደረሰባቸው ጉዳት አገግመው የተሻለ ምርት ያገኛሉ የሚባሉ ሀገራትን ተስፋ እንዳጨለመ እየተነገረ ነው። በተለይ በኢትዮጵያ ለመጀመሪያ ጊዜ እንደተከሰተ ስለሚነገርለት ጸረ ሰብል ምንነትና እሱን ለማጥፋት ሊደረግ ስለሚችለው የመፍትሄ እርምጃ የባለሙያ ማብራሪያ አግኝተናል። ለዝርዝሩ አብረን እንቆይ። በእንግሊዘኛው ስያሜው አርሚወርም የሚል መጠሪያ ያለው የተምች ዘር ስያሜውን ያገኘው በተናጠል ሳይሆን በህብረት ሆኖ ሲንቀሳቀስ በመንገዱ ያገኘውን ማንኛውም የተክል ዘር እያወደመ ስለሚጓዝ መሆኑን አንዳንድ የትርጉም ማብራሪያዎች ይጠቁማሉ። በኢትዮጵያ በእርሻና ተፈጥሮ ሀብት ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮ ሰላቶ ከሀገር ሀገር እየተዛመተ ስለሚገኘው ጸረ ሰብል ምንነት ይናገራሉ። ይሄ አርሚወር መነሻው ከአሜሪካ እንደሆነ ነው እንግዲህ የሚታወቀው። ግን ትክክለኛ ስሙ በነሱ ሀገር ፎል አርሚወር፣ ሳይንሳዊ መጠሪያው ፎዶፕተራ ፍሩጊፈርዳ ተብሎ ነው የሚጠራው። እንግዲህ እንዴት ሆኖ እንደመጣ ከአሜሪካ አህጉር በትክክል የሚገልጽ ዘገባ ባይኖር ዞሮ ዞሮ ግን ያው ሁለት ሺህ አስራ ስድስት ጃንዋሪ ናይጄሪያ እንደጀመረ ና ከዛ በኋላ ወደ አቶሜ ቶጎ፣ ጋና እያለ ዛምቢያ ብሎ ወደ ሳውዝ አፍሪካ እንደገባ ና ከዛ ያው የነፋስ አቅጣጫን ተከትሎ የምስራቅ አፍሪካ ሀገሮችን በተለይ በአንድ ሲዝን በቆሎ የሚያመርቱ ሀገሮች ላይ ክስተቱ አለ። የእኛንም ሀገር ጨምሮ በትክክል አገርኛ ስም የለውም። በሳይንሳዊ ስሙ ብቻ ነው የሚጠራው። እኛ አሁን ምንድን ነው ስም አላወጣንለትም። ምክንያቱም እኛ ጋር ገና ሪፖርት የተደረገው በእርግጥ በኢትዮጵያ አቆጣጠር መጋቢት መጀመሪያ ሳምንታት አካባቢ ነው። ዝም ብለን እኛ የአሜሪካ መጤ ተምች እያልን ነው ለጊዜው የምንጠራው። ይህ አዲስ መጤው የአሜሪካን ተምች በእድገት ሂደቱ ወደ በራሪ የሳትራትነትም ይሻገራል። ቅድም ሲናገሩ የንፋስ አቅጣጫን ተከትሎ ያሉ መሰለኝ። ትክክል እና ንፋስ ሊያመጣው የሚችል ነገር ነው አዎ አራት የተለያዩ እድገት ደረጃዎች አሉት የሳትራት ወይም ሞዝ የምንለው አለ ያ ሞዝ እንቁላል ይጥልና ተፈልፍሎ ትል ይሆናል ያ ነው እንግዲህ ሰብል ላይ ጉዳት የሚያደርሰው በእንቁላልም ደረጃ ጉዳት አያደርስም በሳትራት ደረጃም ጉዳት አያደርስም ከእንቁላል የሚፈለፈሉ ትሎች ናቸው ጉዳት የሚያደርሱት ተምች ብለንም የምንጠራው እሱ ነው ከዛ በኋላ የእድገት ደረጃውን ሲጨርስ እንደ አካባቢው ተጨባጭ ሁኔታ ወደ አፈር ውስጥ ይወርቅና ከራሳቸው ከምራቃቸው የሚያመነ የመጩት ፈሳሽ ነገርና የአፈር እርጥበት ካለ እርጥበቱን አንድ ላይ ተጠቅሞ ሽፋን ይሰሩና ለተወሰነ ጊዜ ሽፋን ውስጥ ይገቡና አፈር ውስጥ ቆይተው መጨረሻ ላይ የሳትራት ሆነው የወጣላይ ሳትራት ነው ከአገር ወደ አገር በነፋስ ኃይል የሚዛመተው። የአንጎላ መንግስት በሀገሪቱ ከፍተኛ በቆሎ አምራች በሆኑ አራት አካባቢዎች ይህ ጸረ ሰብል የሆነው ትል መዛመቱን በአምስተኛው ግዛቱ ደግሞ የበቆሎ ግንድ በመቦርቦር የሚታወቅ ሌላ ጸረ ሰብል ጉዳት እያደረሰ እንደሚገኝ ተናግሯል። አንጎላ ውስጥ ብቻም ከ19000 ሄክታር በላይ የበቆሎ የአጃና የማሽላ ሰብል ያወደመ ሲሆን የደረሰው ጉዳት በገንዘብ ሲተመን ወደ 1.8 ሚሊዮን የአሜሪካን ዶላር ተገምቷል። አቶ ዘብዴዎስ ይህ ተምች ኢትዮጵያ ውስጥ ጉዳት እንዳያደርስ እየተደረገ ነው ያሉትን ጥረት እንዲህ ገልጸዋል። ከሌሎቹ አገሮች እኛን ልዩ የሚያደርገው እኛ ገና ታንዛኒያ ሳይገባ ነው። በተለይ በቢቢሲ በደንብ በስፋት ተዘግቦ ነበር። መጤ ተባይ ከአሜሪካ አህጉር ወደ አፍሪካ ገብቶ በተለይ ምዕራብ አፍሪካ ሀገሮች ላይ በቆሎ ላይ ጉዳት እያደረሰ እንደሆነ ስለሰማን ደቡብ አፍሪካ ከገባ በኋላ እኛም ሰግተን ከታንዛኒያም ከሌሎችም ጋር ኮሚኒኬት እያደረግን ነበረ እና እንጠብቀው ነበረ ወደ እኛ እንደሚመጣ። ስለዚህ አስቀድመን ተዘጋጅተናል እንደ ሀገር በተለይ ይሄ የመረጃ ዘመን ስለሆነ ከኢንተርኔት ኢንፎርሜሽንም ሁሉም አካል ማግኘት ስለሚችል በዚህ ስም ገብተው ምን እንደሚመስል አስቀድመው በተለይ የበልግ አዝመራ ወቅት ከመጀመሩ በፊት የባለሙያዎች የፓኬጅ ዝግጅት ነበረ የስልጠና እና እዛ ስልጠና ላይ እንዲያውቁት ተደርጓል። ገና አንድ ዞን ላይ አንድ ወረዳ እንደገባ ገና አንድና ሁለት ቀበሌ ላይ እያለን ያወቅነው። ስለዚህ ባወቅነው ልክ ያው መከላከል ወዲያው ነው የጀመርነው። ዞሮ ዞሮ ተፈጥሮ ስለሆነ መቶ በመቶ ማጥፋት አይቻልምና የተወሰነ አልፎ አልፎ የመትረፍ ነገር ይኑር እንጂ አሁን ከቁጥጥር ውጭ ሆነው ምርት ላይ ምንም ይህን ያህል ጉዳት ደርሷል የምንለው ነገር የለም። ባለፈው የወጡ ዘገባዎች በደቡብ ኢትዮጵያ በቤንች ማጂ ዞን፣ በሸካ ዞንና በከፋ ዞን ውስጥ 967 ሄክታር መሬት ላይ የተዘራ በቆሎ፣ ማሽላና ሩዝን ጨምሮ የተለያዩ ሰብሎች ላይ ጉዳት መድረሱን ማመልከታቸው ይታወሳል። አሁን ይህ ጉዳት አገግሞ ይሆን? ባለው የምግብ እጥረት ላይስ አሉታዊ ተጽዕኖ ያሳድር ይሆን? ጉዳት አይደለም። አሁን ሪፖርት ሲደረግ አንድ ተባይ ተከሰተ ሲባል አውቶማቲካሊ ጎዳ ማለት አንችልም። ዳሜጅ የምንለው አንድ ተክል ጨርሶ ተበልቶ ሙሉ በሙሉ መቶ ፐርሰንት ሲወድም ነው። ተከሰተ ነው። አሁን ምናልባት ባለሙያዎቹ ሲዘግቡ የተቀበሉት ወገኖች ሲያስተላልፉ ተጎዳ ብለው አስተላልፎ ይሆናል እንጂ ዘጠኝ መቶ ሄክታር ላይ ያነ ታየ ነው የተባለው። አሁን የተባዩ ባህሪ ሲታይ በአንድ በቆሎ ከአንድ በላይ አይታይም። አንደኛ። ሁለተኛ ሙሉ በሙሉ ማሳዎችን ከበሬ ያደረገ አይደለም። ለምሳሌ በአንድ ሄክታር ካለው ማሳ ውስጥ አምስት ፐርሰንት እንኳን ተይዞ አይታይም። ተባዩ በባህሪው በጣም ይመገባል እንጂ ሁሉንም የበቆሎ ተክሎች የመያዝ ባህሪም የለውም። እንደዚህ ኮምፕሊት እስካሁን ድረስ ተገልብጦ የታረሰ መሬትም የለም እንደ ኢትዮጵያ እኛ ምናልባት ምርት ላይ ቀነሳ አለ ወይ የሚለውን ፋይናሊ ምርት በሚይዝበት ጊዜ ገምጋሚዎች አሉ። ካልተከሰተበት ማሳ ጋር ነው ማወዳደር ያለባቸው። ከዛ ጋር አወዳድረው ይሄ ተባዩ ተከስቶ መከላከል የተደረገበት ማሳ በኩንታል ልዩነት ካለው በዚህ ፔስት ብቻ ምክንያት ከሆነ ይሄን ያህል ፐርሰንት ተብሎ ይቀመጣል። ኢትዮጵያ ውስጥም ሩዝ የተባለው አሁን ዛሬ ባለሙያዎች ኮንፍርም አድርገዋል። ሩዝ ላይ ፎል አርሚ ወርም ሳይሆን የሩዝ አድሪ ትል የሚባል ወይም ዌብ ወርም የሚባል ነው የተከሰተው። ከበቆሎ ውጭ እስካሁን ድረስ ተባዩ ተከስቶ ጥቃት ለማድረስም ያሰጋል ብለን የምናስበው ሌላ ሰብል የለም። ግን አክቹዋሊ ሌሎችም ሊጠቁ ይችላሉ። ይህ አሜሪካን ተምች በአንድ ጊዜ ሁለት ሺ እንቁላሎችን ቢጥልም እንዲሁ በግልጽ አካባቢዎች የተጣሉትን ጨምሮ ሁሉም እንቁላሎች አለመፈልፈላቸው በብዛት እንዳይራባ ተፈጥሮ የጋረጠበት አንድ በጎ ነገር ነው። ከዚህ በተጨማሪ ባለሙያው ስለ ሌሎች ባህሪያቶቹም ይዘረዝራሉ። ሁሉም ቢፈለፈሉ በአነስተኛ እድገት ደረጃቸው ይበላላሉ። ከመደበኛው ተምች የሚለይበት ምንድን ነው? መደበኛው ተምች ግጦሽ መሬት ላይም ይታያል። በቆሎ ላይም የቅጠሉ ላይኛው አካል ላይ በደንብ ሲንቀሳቀስ ሲወጣ፣ ሲወርድ ይታያል። ይሄ ግን በቆሎ አንገቱ ላይ ሙሽራው ሆኖ ስለሚበላ ምናልባት ቅጠል ላይ የመቀረዳደድ የመበላት ምልክት ካለው አንድ ሰው የበቆሎን የሙሽራውን ክፍል ከፍቶ ካላየ ይህንን እትል ማግኘት አይቻልም። ያ ደግሞ በአንድ እጽዋት አራት አምስት ስድስት እስከ አስራ ሁለት ድረስ የሚቆጠርበት ሁኔታ አለ። ይሄ ግን አንድ ወይም ሁለት ነው እና የአበላልነታቸውም ፊዚካሊም ሲታይ ይሄኛው ግዙፍ ነው። ይሄ ነው ልዩነታቸው፣ ግን በቤተሰብ ደረጃ አንድ ናቸው። ይሄ የተከሰተባቸው አካባቢ የሚገኙ አርሶ አደሮች ምን ማድረግ አለባቸው? አዎ ምንድን ነው በዋናነት አሁን በተለይ ደቡብ ብሔረሰቦች እና በኦሮሚያ ክልል ተባዩ የተከሰተባቸው አካባቢዎች ላይ ስልጠና ወዲያውኑ ለዞን እና ለሚመለከታቸው ባለሙያዎች ተሰጥቶ ለአርሶ አደሮችም ስልጠና ተሰጥቷቸዋል። አርሶ አደሮች አሁንም እያገዙ ነው ያሉት ባለሙያዎችን። አሁን ለወደፊትም ማድረግ ያለባቸው ማሳቸውን እለት እለት መፈተሽ አለባቸው። ሁለተኛ ኩታ ገጠም በሆነ ሁኔታ በአንድ አካባቢ ያሉ አርሶ አደሮች ተዛማኝ ስለሆነ አንዱ ተከላክሎ ሌላኛው ማይከላከል ከሆነ ከአንዱ ማሳ ወደ ሌላ ሊመጣ ስለሚችል አንድ አካባቢ ያሉ አርሶ አደሮች አይደሉም። አንድ ቀበሌ ከሌላኛው ቀበሌ ጋርም እንደዚሁ የመረጃ ልውውጥ ኖሮ በጋራ ነው መሰራት ያለበት። ከወረዳ ወረዳም እንደዚሁ፣ ከዞን ዞንም እንደዚሁ ነው የተሰራ ያለውና አርሶ አደሮች የራሳቸውን ማሳ እየፈተሹ ወዲያውኑ ተባዩ ሲከሰት ለአካባቢው ላለው ባለሙያ ሪፖርት ማድረግ አለባቸው። እሳቸው እንደሚሉት የዚህ ተምች ሁኔታው ለመከላከል አመቺ ስለሆነ ጸረ ተባይ ኬሚካል ከመጠቀም ሌላ ዘዴም አለ። አሁን የተባዩ ባህሪ ምቹ ስለሆነ፣ አንደኛ በአካልም ትልቅ ስለሆነ፣ አንዳንድ አካባቢዎች ምንድን ነው የሚያደርጉት በጣም በትንሽ በቆሎ ተክሎች ውስጥ ከሆነ የሚታየው እንደ ጃንጥላ ሽቦ አይነት ነገር ይይዙና ከቦቆሎ ሙሽራ ውስጥ ወጋ እያደረጉ ጣሳ ውስጥ እያጠራቀሙ እያወጡ የሚገሉበት ሁኔታ አለ። ለአራትና አምስት በቆሎ ዘ ሆል ሄክታር በኬሚካል ኮንታሚኔት ከሚያደርጉ እንደዛም የሚሰሩ ት ሁኔታ አለ። እየቀጠለ የሚሄድ ከሆነ ደግሞ ፀረ ተባይን መርጨት እንዲችሉ ኦልሬዲ በእርሻና ተፈጥሮ ሀብት ሚኒስቴር ለተዛማች ተባዮች የሚሰጥ ድጋፍ አለ። በዚህ የተገዛ ፀረ ተባይ በየአካባቢው ስላለ፣ ባለሙያዎችም ክትትል ድጋፍ እያደረጉ ከአርሶ አደሩ ጋር በቅርበት ስላሉ በባለሙያዎች ምክር አስፈላጊውን መፈጸም አለባቸው ነው የምንለው እኛ። አሁን ባለው የቅርብ ጊዜ መረጃ መሰረት ይህ አዲስ መጤ የተምች ዘር የተከሰተበት አካባቢ በቆሎ ከተዘራው ወደ 170 ሺህ ሄክታር መሬት አስር በመቶውን እንኳን እንዳላዳረሰ ነው አቶ ዘብዲዮስ የገለጹልን። በዚህ ምክንያትም እንደነ አንጎላ የተምች ወረርሽኝ ተከስቷል ማለት እንደማይቻልም አመልክተዋል። ይህ የተምች ዘር እርጥበትና ሞቃታማነት ባለባቸው አካባቢዎች እንደሚራባና ያንን የአየር ጠባይ እንደሚፈልግም ገልጸዋል። ለሰጡን ማብራሪያ ባለሙያውን ከልብ እያመሰገንን ለዕለቱ ያለውን በዚሁ እናብቃ። አድማጮች፣ አስተያየት ጥቆማቸው አይለየን። ሸዋዬ ለገሰ ነኝ። ሰላም ሁኑ።